አድማጮች ወደ መጽሔት የትንታኔው ክፍለ ጊዜ እናልፋለን። ቀዳሚው ወደ ዩጋንዳ ይወስደናል። የዩጋንዳ ፍርድ ቤት እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ ም በዋና ከተማዋ ካምፓላ ውስጥ የዓለም እግር ኳስ ዋንጫ ፍጻሜን ለመመልከት የተሰበሰቡ ሰባ ስድስት ሰዎችን ከገደሉት የሽብርተኛ ጥቃቶች ጋር በተያያዘ የተከሰሱ ሰባት ሰዎች ላይ የጥፋተኝነት ብይን ሰጥቷል። መሐመድ ዩሱፍ ከናይሮቢ ያስተላልፈው ዘገባ አለ ቀጥሎ ይቀርባል። ካምፓላ ውስጥ ከደረሱት የአሸባሪ ጥቃቶች በተያያዘ እስር ላይ የነበሩት አስራ ሶስቱ ሰዎች ዛሬ በዋለ ፍርድ ችሎት የቀረቡት በከፍተኛ ጥበቃ ታጅበው ነው። አንድ ባንድ እየቀረቡ ዳኛው የተከሰሱበትን ወንጀልና የተደረሰበትን ድምዳሜ አስታውቀዋቸዋል። ስድስቱ ተከሳሾች ከወንጀሉ ነፃ ተብለዋል። የጥቃቶቹ ቀንደኛ አቀነባባሪ ነው የተባለውን ተከሳሽ ጨምሮ ሰባቱ ጥፋተኛ ተብለው ተፈርዶባቸዋል። ለስድስት ሰዓት የዘለቀው ችሎት ዋና ዳኛ አልፎንሶ ኦዊኒ ዶሎ ዩጋንዳ በሶማሊያ በአሚሶም ውስጥ ባላት ሚና ምክንያት ለመቅጣት ተብሎ ሶማሊያ ውስጥ የተጠነሰሰውን አርመኒያዊ እቅድ ዳር ያደረሰው ተከሳሽ ኢሳ ሊዩማ መሆኑን አቃቤ ሕግ በማያጠራጥር መልኩ በማረጋገጡ ረክቻለሁ። ስለሆነም ሶስተኛ ተከሳሽ ኢሳ ሊዩማ የሽብርተኛ ጥቃት በመፈጸም ጥፋተኛ ነው። ከካምፓላው ጥቃት በተያያዘ ዩጋንዳ፣ ኬንያና ታንዜኒያ ውስጥ በአጠቃላዩ ስልሳ ሰዎች ታስረው የነበረ ሲሆን ከመካከላቸው አስራ ሶስቱ ብቻ ናቸው ክስ ተመስርቶባቸው ፍርድ ቤት የቀረቡት ሶስት የሽብርተኝነት ሰባ ስድስት ሰው የመግደል አስር ለመግደል የመሞከርና አንድ በወንጀል የመርዳት ክሶች ናቸው የተመሰረቱባቸው። የእግር ኳስ አፍቃሪዎች እሁድ ቀን የዋለውን የዓለም ዋንጫ ግጥሚያ ለመመልከት በታደሙባቸው በስፖርት ሜዳውና በኢትዮጵያ ምግብ ቤት የደረሱት የቦምብ ፍንዳታዎች ዓለምን እንዳስደነገጡ የሚታወስ ነው። ጥቃቱ እንዴት እንደ ተቀነባበረና እንደ ተፈጸመ አቃቤ ሕግ ያቀረበውን መግለጫ ዳኛው አንብበውታል። ዩጋንዳ ላይ ጥቃትና ድርስ የሚለው ሴራ ሶማሊያ ውስጥ ተጠነሰሰ። ለጥቃቱ የሚውሉት ፈንጂዎች ከሶማሊያ በኬንያ በኩል ወደ ዩጋንዳ ገቡ። ተከሳሽ ፈንጂዎቹን ተቀብሎ የተወሰኑትን ወደ ኪዶንዶ ኳስ ሜዳ ወሰደና በእጅ ስልኩ አማካይነት በርቀት መቆጣጠሪያ አፈነዳቸው። በፍርድ ሂደቱ ተከሳሾቹ የማሰቃየት ተግባር ተፈጽሞብናል ብለው አቤት ቢሉም ፍርድ ቤቱ በምርመራ የሰጡት ቃል አብዛኛው ተቀባይነት አለው ሲል ነው የበየነው በሽብርተኝነት ወንጀል በጥፋተኝነት ከተበየነባቸው ተከሳሾች መካከል አንዳንዶቹ የሞት ቅጣት ሊፈረድባቸው እንደሚችል ታውቋል።